ሰላም እናንተ ሁኑ ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ከእነሱ ህይወት መቶ ፐርሰንት ተቃራኒ የሆነ ህይወት ውስጥ ነው የገቡት እና ምኑንም መጠቀም የማይችሉ ዛጋ ያለው ቁሳቁስ፣ የሽንት ቤት መጠቀሚያ እቃዎች፣ የሳሎኑ አቀማመጥ ወዘተ። እነሱ ቤት የላቸውም፣ ሲጀመር ቤት የሚባል ነገር አያውቁም። ቤት ውስጥ አንተን ህንፃ ውስጥ ማስገባቸው ለማመን ነው የቸገራቸው። የተውኔት ባለሙያ የሆነውን አስተዋይ መለሰን የሰማ ነው። አስተዋይ በኢትዮጵያ ቲያትር መድረክ ለመጀመሪያ ጊዜ የሙርሲን ህዝብ ባህልና ትውፊት ያንጸባረቀ ተውኔት አዘጋጅ ነው። ስለ ተውኔቱና ተያዥ ጉዳዮች በምሽቱ እንጫዋወታለን። የምሽቱን ዝግጅቶች እየመራው አብሬያቸው የምቆየው ሀብታም ስይም ነኝ። በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስማረ አብሮን አለ። አብራችን ቆዩ። ወደ መጀመሪያው ዝግጅት እንሻገር። ት ምሽት በኢትዮጵያ ብሔራዊ ቲያትር በሀገሪቱ የመቶ ዓመት የተውኔት ታሪክ ውስጥ የመጀመሪያ ነው የተባለ የሙርሲን ሕዝብ ሕይወት የሚያንጸባርቅ ተውኔት ቀርበዋል። ትራያኒ ኮይሳኒ ወይም ዳኛ የተሰኘ ቲያትር በደቡብ ኢትዮጵያ ክፍል በሚኖሩ የብሔሩ አባላት መግባቢያ ሙርሲኛ ቋንቋ የተዘጋጀ ነው። ተዋናዮችም ከዚህ በፊት የመድረክ ልምድ የሌላቸው የብሔሩ ተወላጆች መሆናቸው ተሰምተዋል። የደንገረመው ደቡብ ኦሞ ከተባለው የትያትር ቡድን ስራ አስኪያጅና የተውኔቱም ማዘጋጅ አቶ አስተዋይ መለሰ ጋር ያደረገችው ቆይታ በመቀጠል ይቀርባል። አመሰግናለሁ ስለጋበዛችሁኝ። አስተዋይ መለሰ እባላለሁ። የሳዞሞ ትያትር ካምፓኒ ስራ አስኪያጅ ነኝ። የዚህ ትራኒያ ኮፖሬሽን ከፈጠመው ፕሮዲሰር ነኝ። በጣም አመሰግናለሁ። ትላንትና እንግዲህ ሙርሲዎች በኢትዮጵያ ብሔራዊ ትያትር መድረክ ላይ ነግሰው እንዳመሹ ሰምተናል። እና እንዴት ነበረ ዝግጅቱ? ትዕይንቱ እንዴት ነበረ? የታዳሚው ስሜት፣ እንዲሁም ደግሞ የተዋናያኖቹ ስሜትና ሁኔታ ምን ይመስላል? ከዛን ጀምር። አጠቃላይ ትርኢቱ በጣም ከጠበቅነው በላይ ነበረ። ምክንያቱም እሁድ ነው፣ ትላንትና እሁድም ሆኖ እሁድ ምሽት ነው። በዛ ላይ አዲስ አበባ ዝናብ ነበረ ቀኑ ሙሉ እና በነዚህ በነዚህ ምክንያቶች ኦዲየንስ በጣም ዲስከሬጅ መደረግ ነበረበት፣ ግን በጣም ብዙ ኦዲየንስ መጥቷል። ኦዲየንሱም በጣም ጀነረስ ነበረ። በየትዕይንቱ ሴተሮች ብላቸው በየትዕይንቱ በገቡ ቁጥር ደግሞ እነሱም ኢነርጂያቸው እየጨመረ እየጨመረ እየጨመረ ነው የመጡ ጠዋትም ረንስሩ አስተረተናቸው ስለነበረ ይደክማሉ የሚል ስጋት ነበረ፣ ነገር ግን የኦዲየንሱ ሞራል ከሞራል በላይ ሆኗቸው በየትዕይንቱ እየጨመሩ እየጨመሩ ኢነርጂያቸው እያደገ እያደገ መሄዱት እና ተመልካቹ በጣም አሪፍ ተመልካች ነበረ። በጣም ወዶ በስስት ነው ሲመለከታቸው የነበረው። እነሱን ክሪቲሳይዝ ለማድረግ የመጣ ተመልካች አልነበረ። ወይም ምንድን ነው ደግሞ ይሄ የሚል ተመልካች አልነበረው። ስሜታቸው በጣም ጀነራስ ኦዲየንስ ነበረ። ኦዲየንስ በጣም ማመስገን ፈልጋለን። በተዋናዮቹ በኩል ስሜታቸው በጣም ደስ የሚል ነበረ። ከበቂ በላይ የተዘጋጁት ሁል ጊዜ ገና ልምምዱን ከጀመር ጊዜ ጀምሮ አንድ አራት ወር ሆኖናል። ልምምዱን ስንሰራ ከመጀመሪያው ጀምሮ አዲስ አበባ ብሔራዊ ትያትር ይታያል እያልን እየነገርናቸው ስለነበረ ሁሌ ድሪም የሚያደርጉትን ነገር ነው ያገኙት አዲስ አበባ የሚባለውን ኢሜጅ እኛ ነን የፈጠርንባቸው። ምክንያቱም እነሱ ከአካባቢያቸው ወጥተው ስለማያውቁ ብዙም ኤክሳይትመንቱ የላቸውም ሌላ ቦታ ማድረግና፣ ግን በቃ አዲስ አበባ ማለት እንደዚህ ነው፣ ቲያትር ቤቱ ማለት እንደዚህ ነው፣ ስለ ብሔራዊ የተቀረጠውን ቪዲዮ ያሳይበት እዚህ ነው የምታቀርቡት የሚል ነገር ከነገርናቸው በኋላ በጣም እዚህ ላይ ለመድረስ ከፍተኛ ጉጉት ነበራቸው። እንደ ጉጉታቸውን በጣም ደስ የሚል በጣም ሀይለኛ ኤነርጂ ያለበት በጣም ተፈጥሯዊ ትወና ያሳዩበት በጣም አሪፍ ምሽት ነበረ። የደቡብ ኦሞ የቲያትር ቡድን ተሳታፊዎች እነማን ናቸው? እንዴትስ ሊሰባሰቡ ቻሉ? ይህን ጥያቄ የምጠይቀው እነማን እንደሆኑ ጠፍቶኝ አይደለም፣ ግን እንደው በምን አይነት የህይወት ተሞክሮ ውስጥ ያለፉ ናቸው የሚለው እንዲ ብራራ ከመፈለግ ነው። የደቡብ ኦሞ ቲያትር ኩባንያ ውስጥ አሁን በቷን አይነነት በዚህ ፕሮጀክት ውስጥ የገቡት ሙሉ በሙሉ የሙርሲ ተወላጆች ናቸው። በእርግጥ ሁለት የሙርሲ ተወላጅ ያልሆኑ የወልቂጤ ዩኒቨርሲቲ የትያትር ጥበባት ተማሪዎች አሉበት፣ እንደ ሁለት ካራክተሮችን የሚጫወቱ ከኦዲየንስ ጋር የሚያግባቡ። ሌሎቹ ግን ሀያ ዘጠኝ ናቸው። ሙርሲዎቹ በአጠቃላይ ከሀያ ዘጠኙ ሰባቱ የሜን ሮል ሚና ያላቸው እና እነሱን የመረጥናቸው የመጀመሪያ ሰባቶቹ የተመረጡት በእድሜ ገደባቸው ነው። የእድሜ የተለያየ እርከን አለ ያው እንደ ማንኛውም ብሔረሰብ የወጣቶቹን ከአስራ ስምንት ከሀያ ስምንት እርከን ውስጥ ያሉ ልጆችን የሚመረጡ ነው። ከዛ በኋላ ግን ያሉት የሀገር ሽማግሌዎችም መጥተው ተውነዋል። ትላልቁ ሰዎች የምር ትላልቅ ሰዎች አስተምተናቸው መተው ተውነዋል። ህጻናት ነበሩበት የሰፈር ህይወትን ለማሳየት የተጠቀምንባቸው ህጻናት ህጻናት ከአስራ ሁለት አስራ ሶስት ከአስራ አምስት ያሉ ልጆች ማለት ነው። እና ከተለያየ የህይወት መስመር ውስጥ ነው ይዘናቸው የመጣ ነው። ሁሉም የራሳቸው ኑሮ ትተው፣ ቤቶቻቸውን ትተው፣ ልጆቻቸውን ትተው መለየት የማይችሉት ደግሞ ህጣን ልጅ ምን ይል ያላቸው መምጣት የማይችሉትን አስቀርተን። ነገር ግን ባልና ሚስቶችም አንድ ላይ ነበሩበት፣ ቶችም አሉበት፣ ትልልቆችም ከሁሉም እድሜ ክልል ባህሪያቸውን ጠብቀን ማህበረሰቡን በሆነች ቁንፅል ነገር ያሳየልናል ብለን ባሰብነው ልክ ነው ያመጣናቸው። የተሰባሰቡበት ሚንስም ከዛሬ አስር አመት በፊት በእነሱ ተወላጅ ኦሊሰራሊ ኦሊቡይ በሚባል የእነሱ ተወላጅ የተሰራ ሹቲንግ ዊዝ ሙርሲ የሚባል ፊልም አለ። ሹቲንግ ቢዝ ሙርሲ በርክ ሀገሪት ውስጥ ኢትዮጵያ ውስጥ በደንብ አልታየም። ምናልባት የታየው ወልቂጤ ብቻ ነው ወልቂጤ ዩኒቨርሲቲ ብቻ ነው፣ ከዚያ ውጭ አልታየም። ነገር ግን የዓለም አቀፍ መድረኮች ላይ ወደ ስምንት የዓለም አቀፍ ፊልም ፌስቲቫሎች ላይ እጩ ሆኖ ነበረ። የዩኔስኮ ፖስት ቤስት ዶክመንተሪ አዋርድን አሸንፏል። የዩሮፒየን ዩኒየን ቤስት ዶክመንተሪ አዋርድን አሸንፏልና አሜሪካም አውሮፓም ቱር አድርጎ እሱን አሳይቶት መጥቷል። እና እሷ ናት እርሾ የሆነችን ይህንን እጅግ ለማሰባሰብ መልካም። ይሄ የቲያትር ቡድን እንግዲህ ለመጀመሪያ ጊዜ ነው ወደ ከተማ ሲመጣ፣ ሙርሲዎቹም ለመጀመሪያ ጊዜ ነው የመጡትና ምን አስደነቃቸው? ምን ነበረ ተሞክሯቸው? ብዙ ነገር ነው። ያስደነቃቸው በእርግጥ ምንድ ነው እነሱ ሙርሲዎች በባህሪያቸው አይናፋር አይናፋሮች ናቸው። ስሜታቸውን በደንብ ኤክስፖዝ ማድረግ አይችሉም። ይሄኛው ግን አቅማቸው በላይ ስለሆነ መደበቅ እስካችሉ ድረስ ነው። ለምሳሌ አብተን እዚ ያሳረፍናቸው ብር በብሔራዊ ትያትር ትብብር እና በወመዘክር ትብብር ፋይቭ ስታር ሆቴል ውስጥ ነው የተቀመጡት። ፍሬንድሽፕ ኢንተርናሽናል ሆቴል የሚባል ከእነሱ ህይወት መቶ ፐርሰንት ተቃራኒ የሆነ ህይወት ውስጥ ነው የገቡት እና ምኑንም መጠቀም የማይችሉ ብዛጋ ያለው ቁሳቁስ፣ የሽንት ቤት መጠቀሚያ እቃዎች፣ የሳሎኑ አቀማመጥ ወዘተ። እነሱ ቤት የላቸው ሲጀመር ቤት የሚባል ነገር አያውቁም። ቤት ውስጥ አንተን ህንፃ ውስጥ ስናስገባቸው ለማመን የቸገራቸው እና ያንን ካየን በኋላ በጣም ሁሉንም ነገር ሲነካኩ በጣም ሲደነቁ ስለነበረ የቲያትሩ መግቢያ ብሔራዊ ቲያትር ሲገቡ ያለውን መደነቅ እንዲሰሩት አድርገን እሷን ኢምፕሮቫይዝ አድርገን እሷን እንደ ማስገብተና ቲያትር ውስጥና፣ በጣም ኤክሳይትድ ነው የነበሩት። ሱቆች እንደ ተሰድረው ብሔራዊ ቲያትር ፊት ለፊት ያሉ ሱቆች አይተዋ አያቁም። እንደዚህ አይነት ሱቆች ሄደው እዛ ጋር ራሳቸውን ሲያስተናግዱ ቱር ሲያደርጉ ከወጪ አላፊ አግዳሚው እነሱን በጣም በልዩ ትኩረት ነው የሚመለከታቸው የነበረው እና እዚህ አንድ ሳምንት በነበረው ቆይታ እነሱን ኮሚኒኬት የሚያደርጉበት መንገድ፣ የሰው መጠቋቆም ሀንድል የሚያደርጉበት መንገድ በጣም የሚደንቅ ነበረ። ግን ራሳቸውን በጣም ካልም ለማድረግ እና ራሳቸውን ያለ ሰው ትዕዛዝ ያለ ያለኛ የትን ቦታ ላለመንቀሳቀስ በጣም ጥረት ሲያደርገው ነበር። ነገር ግን ቴሌቪዥን ሲከፈት ሩም ውስጥ ብቻ ምናለባቸው ሁሉም ነገር፣ አንዱንም ነገር ኤክስፔሪንስ አድርገው ታያውቁም፣ አንዱንም ነገር አይተው ታያውቁም እና በጣም ግሩም ነበር አቀባበላቸው። ግን መደነቅ ያለባቸው ምንድን ነው እንደ አዲስነታቸው ያደረሱት ዳሜጅም የለም። እንደ አዲስነታቸው የተቸገሩበት ብዙ ነገር የለም። ቶሎ ካቻት ማድረግ ችለዋል። ይሄ ቡድን ደቡብ ኦሞ የቲያትር ፕሮዳክሽን ቡድን እንዴት ነው ሊመሰረት የቻለው? ተለይ ያልተለመደ ነገር ነው ደግሞ ይሄንን ደፍሮ አዲስ አበባ ላይ ደፍሮ ደግሞ ወደ ዓለም አቀፍም ለመሄድ ሀሳብ አላችሁና ህልሙ እንዴት ተጠነሰሰ? ዓላማ ውስጥ ምንድን ነው? ደቡበ ሞሲያተር ኩባንያ የተመሰረተው በሁለት ሺህ አስራ ዘጠኝ ደቦ ፈረንጆቹ መቀመጫው ለንደን ውስጥ ነው ያለው እንግሊዝ ሀገር ሲመሰረት ዓለማው አንድና አንድ ነው። ያ ምንድን ነው? ኢትዮጵያን በፐርፎርሚንግ አርት ወይም በክውን ጥበብ ባልታየው መነጽር ማሳየት ነው። ይሄ ማለት ባልታየው መነጽር ስንል የምንፈጥረው አዲስ ተአምር ኖሮ ሳይሆን ነገር ግን የኢትዮጵያ አርት በተለይ ደግሞ ፐርፎርሚንግ አርት፣ ቪዥዋል አርት የምንላቸው የአርት ጉዳዮች በብዛት ስልጣኔ ኢትዮጵያ ስትባል ስልጣኔ ወደጀመረበት ወደ ሰሜኑ የኢትዮጵያ ክፍል ያመዝናል። ወደ ደቡብ እንብዛም አይታይም። ወደ ምስራቅ ወደ ምዕራብ ያሉ ቱባቱባ ባህሎች ልክ እንደ ሙርሲ ያሉ አይታዩም። እና ምናልባትም እስከዛሬ ድረስ በዘመናዊ የኢትዮጵያ ቲያትር ትምህርት ውስጥ የኢትዮጵያ ቲያትር ወደ መቶ ዓመት ደርሷል ተብሎ ይገመታል ይታመናል። እና የጀመሩትን በጅሮንድ ተክለሐዋርያት ተክለማርያም ከአውሮፓ ከራሽያ ሲመለሱ ያዩትን የቲያትር ቅርጽ ይዘው መጥተው እንዳስጀመሩን ነው የሚነገረው። ስለዚህ የእኛ የቲያትር ቅርጽን የምናገኘው ምናልባትም እንደዚህ ያልታዩት ስልጣኔ ያልዳሰሳቸው ቦታዎች ስንሄድ ነው የሚል እምነት ስላለን እንዲሁም ሀገር በቀል ክቡን ጥበቦች ማህበረሰቡን ሰርቭ ማድረግ እንደሚችሉ እና ኢትዮጵያንም የራሷን ቀለም አስይዘዋት ወደ ውጭ የውጭው የጥበብ አሬና ላይ መሳተፍ እንደምችል ስላመንን፣ ኤክስፐሪመንታል ነገሮችን ሙከራዊ ነገሮችን እያመጣን የቴክኖሎጂ ሽግግርም እያደረግን አሁን እዚህ የፒራኒያ ኮኮይሳኒ ውስጥ ከውጭ ሀገር ያመጣናቸው ብዙ ቴክኖሎጂዎች አሉ እና እነሱ ቴክኖሎጂዎች እያዳቀልን የሀገራችንን ነገር በዓለም አቀፍ ስታንዳርድ ለመስራት አስበን ነው ነው የመጀመሪያው ፕሮጀክታችን ይኸው ከሙርሲ ብሄረሰብ ጋር የምንሰራው ፕሮጀክት ነው ሙርሲ የመረጥንበት ምክንያት ያው ኦሊ ሰራሊ ኦሊጉ ፊልም ሜከሩ የኛ አባል ስለሆነ እጃችን ላይ ትልቅ ፖቴንሻል አለ ስለዚህ በቀላሉ የሙርሲን ኤክስፐሪመንት አድርገን ከዚህ በኋላ ከዚህ የወሰድናቸው በጣም ብዙ ትምህርቶች አሉ ወደ ቀጣይ ብሔረሰቦች በአካባቢ ወደ አስራ ስድስት ብሄረሰቦች አሉ ደቡብ ኦሞ ዞን ውስጥ ከዛ ውጭ ደግሞ ደቡብ ክልልም አለ ወደ ምጠቀም ወደ ምዕራብ ምሳልኩት የተዘዋዟርን የመስራት ህልም አለን ይሄንን እኛ ጋር የተወሰነ ሚንስ ስላለን ጊዜ ነው መውጣት ይቻላል። ሀገሪቱ ውስጥም በደንብ አሳይተን ከዛ ሀገሩ ቆች ማውጥተን ኢትዮጵያ እቺም ናት፣ በዚህ መልኩ አለች ያልተኝችበት ብላለ የሚል ነው ዋና መነሻው ሰው የምናማሳየት ማስታወቂያ ጋቢና ቪ ይቀጥላል። ከአሜሪካ ድምፅ አድማጮቻችን፣ ቀደም ብለን ከአስተዋይ መለሰ ጋር ያደረግነው ጭውውትን የሰማችሁት፣ የጭውውቱ ያደረግነው ቆይታ በዚህ አልተጠናቀቀም። ተከታዩ ክፍል ደግሞ በነገው ምሽት ስርጭት ይቀርባል። አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዝግጅት ስንሻገር ኢትዮጵያን ዊሜን ኢን ኤነርጂ ኔትወርክ የኢትዮጵያ ሴቶች በኃይል ዘርፍ ትስስር የተባለው ተቋም ሴቶች ባልተበራከቱበት የኃይል ምህንድስና፣ ስርጭት፣ ትስስርና ውሳኔ ሰጪነት ዘርፍ ለውጥ ለማምጣት የተቋቋመ ድርጅት ነው። ከሁለት መቶ በላይ አባላት ያሉት ተቋሙ ባለሙያዎችን ከማስተሳሰር አልፎ ወጣት ሴቶች በዘርፍ ውስጥ እንዲሳካላቸው የሚደግፉ መርሃ ግብሮችንም ዘርግተዋል ከማህበሩ አመራሮች ጋር ያደረግነው ቆይታ በመቀጠል ይቀርባል ከዋና ሀላፊዋ ጋር ያደረግነው ቆይታ እንደሚከተሉ ይሰማል እንደምናውቀው በሀገራችን በጣም ያው የኤነርጂ አቅርቦት እጥረት በብዛት አለና እዛ ላይ ደግሞ በብዛት ተጠቃሚዎች ውስጥ ሴቶች ነን ከዛ በተጨማሪ ደግሞ እንግዲህ እኔም እንዲሁም አብሮ ይህንን ማህበር ያቋቋመን ሴቶች በሰራንባቸው ጊዜያቶች ውስጥ የተገነዘብ ነው ያየ ነው ክፍተት ነበረ። እሱም ደግሞ በዚህ ዘርፍ ላይ ሴቶች እንደ ተጠቃሚነታችን ያህል በሙያው ላይ ያለን ተሳትፎ አነስተኛ ነው የሚል ሁላችንም የጋራ ኤክስፒሪንስ ነበረን ማለት ነው። ስለዚህ አብረን ብንሆን በጋራ የምንመካከርበትን መድረክ ብናዘጋጅ፣ እርስ በርስ የተለያዩ እድሎችን ሼር የምናደርግበትን መድረክ ብናዘጋጅ የበለጠ ሴቶችን ተጠቃሚ የሚያደርጉ የሚለውን ግባት ከመስጠት አንጻር እዛ ላይ ደግሞ ሮል ከመጫወት አንጻር ኃላፊነታችንን ልንወጣ እንችላለን ብለን በማሰብ ነው ይህንን ማህበር ያቋቁም ነው ማለት ነው። ምናልባት በእናንተ እይታ የራሳቸውን ጥናትም አድርጋችሁበት የራሳችሁን ምልከት አድርጋችሁበት ሊሆን ይችላል። ሴቶች በዘርፉ ውስጥ ያን ያክል ተሳታፊ ያልሆኑበት ምክንያት ምንድን ነው? እንደ ተጠቃሚነታቸው በተለይ በአመራር እና በተለያዩ የውሳኔ ሰጪ ኃላፊነቶች ላይ ያልተበራከቱበት ምክንያት ምንድን ነው ብላቸው አገኛችሁት? በእኛ ኤክስፒሪየንስ ነው። እንደገና ደግሞ የተለያዩ ጥናቶች አሉ። በእርግጥ ስፔሲፊካሊ ኢትዮጵያ ውስጥ የተወሰኑ ናቸው። በዚህ ጥናት የተደረጉት ግን ከሌላም አገራት ካየነው በመነሳት ነው። ሁለት አይነት ነገር አለ ብለን እናስባለን እኛ። ውስጣዊ ችግርና ውጫዊ ችግር እንላቸዋለን። ምንድን ነው ውስጣዊ የምንለው ሴቷ ራሷ ልክ እንደዚህ አይነት ዘርፍ ላይ ብዙ ጊዜ የኤነርጂ ዘርፍ ተመሳሳይ እንደዚህ ኢንጂነሪንግ አይነት ዘርፎች የሚታሰቡት የሆነ ወንዳዊ ስራዎች ናቸው ተብሎ የሚታሰብ ነገር አለ። ስለዚህ ሴቷ እራሷ እነዚህ ዘርፍ ውስጥ ራሷን ላለማስገባት ወይ ኢቨን ከገባን በኋላ ራሱ ቀጥሎ ላለመሄድ እኔ አልችለውም፣ ይህኛው ለነከሌ የተወሰነ ዘርፍ ነው ብሎ የማሰብ ችግር አለ። ሌላኛው ደግ ጫዊ የምንላው ተግዳሮት ነው። እሱም ደግሞ ራሱ ሶሳይቲ ነው በእንግሊዝኛ ስቴሪዮታይፕ የሚባል ይህኛው ጀንደር ስቴሪዮታይፕ እዚህ ውስጥ ሴቶች ናቸው መስራት ያለባቸው ተብሎ ስለሚታሰብ፣ ማህበረሰቡ ራሱ እንዴ አንቺ ምን ትሰሪያለሽ? እንደዚህ አይነት ፖል ላይ አንቺ ተንጠልጥለሽ ልትሰሪ ነው እንዴ? እንደዚህ አይነት አይነት ከባድ የሆኑ ቦታዎች ላይ ሄደሽ ልትሰሪ ነው እንዴ? ይሄማ ላንቺ አይሆንም፣ ለተለያዩ ችግሮች ትጋለጫለች የሚል የማህበረሰቡ አስተሳሰብ ስላለ፣ ሴቷን አያበረታታትም። አይ በቃ ይሄ ለነከሌ የተሰጠ ዘርፍ ነው ተብሎ ስለሚታሰብ ሴቶችን አያበረታታም። ስለዚህ በእነዚህ ሁለቱ ውስጣዊና ውጫዊ በምንላቸው ተግዳሮቶች የተነሳ ሴቶች ቢሄዱም ራሱ የሆነ ያህል ደርሰው እንኳን ገብተውበት እንኳን ያቋርጣሉ። ትንሽ ቻሌንጅ ሲያጋጥማቸው ድሮም እኮ ይህን ዘርፍ ለእኔ አይሆንም ብለው የማቋረጥ ነገር ገፍቶ ያለመሄድ ነገር ይታያል ማለት ነው። በተለይ ደግሞ ሴቶች የቤተሰብ ኃላፊነት ይመጣል ልጆች ይመጣል፣ ማህበረሰባዊ ኃላፊነቶችን የመቀበል ነገር ይኖራል እና በዛ ሰዓት አይ ይሄንን ማድረግ አልችልም ከባድ ስለሆነ ማድረግ አልችልም ብሎ ወደዚህኛው ነገር ላይ ብቻ ማተኮር፣ ያኛውን ግን አብሮ ማስኬድ አለመቻል። ይሄ ደግሞ እኛ የምናስበው የእውነት ስራው ከብዶን ሳይሆን ግን ሰው የሚሰጠን አመለካከት ለራሳችንም የምንሰጠው አመለካከት የሆነ ልክ ስላለው ባውንድሪ ስላለው ነው ብለን ነው የምናስበው። ማለት እንደዚህ ያለውን ችግር ለመቅረፍ ይመስለኛል የተለያዩ መርሃ ግብሮችን በመንደፍ እየተንቀሳቀሳቸው እንደሆነ ሰምቻለሁ። ስለተወሰኑት ለአድማጮች ብትነግሪ። ቅድም እንዳልኩት እንግዲህ ሁለቱን ሜጀር ቻሌንጆች ነው ተግዳሮቶች ነው እንግዲ ለመቅረፍ የምናስብ። የመጀመሪያው ውስጣዊውን አልችልም የሚለውን ነገር ለመቅረፍ ከምናስባቸው ፕሮግራሞች መካከል አንዱ እርስ በርስ የጋራ የትስስር መድረኮችን መፍጠር ነው። በነዛ ሰዓት ምንድነው የምናደርገው? የተለያዩ አርአያ የሆኑ በዘርፉ ላይ አርአያ የሆኑ ሴቶች የሄዱበት የገፉበት ሴቶች ሮል ሞዴል መሆን የሚችሉትን ሰዎች እናመጣና በነዚህ አይነት መርሃ ግብሮቻችን ላይ ኤክስፒሪንሳቸውን ሼር እንዲያደርጉ እናደርጋለን። አሃ እኔም ለካ ችለዋለው እነከሌ ከቻሉት እኔም ችለዋለው የሚል አይነት አስተሳሰብ እንዲኖራቸው ያደርጋል። ሌላው ደግሞ የተለያየ አይነት ስልጠናዎችን እናዘጋጃለን። ለምሳሌ ሳይቶች ላይ መሄድ ሊሆን ይችላል። የተሰሩ ፕሮጀክቶችን ሄዶ ማየት ሊሆን ይችላል ወይ ደግሞ ቴክኒካል የሆኑ ነገሮች ላይ ትሬኒንግ መስጠት ኤነርጂ ዘርፉ ላይ ማለት ነው። አንድ ሰው በነገራችን ላይ የእኛ ሜምበር በሚሆን ሰዓት የምናደርገው ራሳቸውን ካስተዋወቁ በኋላ ፍላጎታቸውን ይነግሩናል። ምንድን ነው የምትፈልጉት ከዚህ ማህበር ምንድን ነው የምትፈልጉት? በዛ በሞሉት መሰረት ቶፒኮችን እየመረጥን ትሬኒንጎች እናዘጋጃለን፣ የተለያዩ ትሬኒንጎች። ስለዚህ ይሄ ሴቷን ኢምፓወር ያደርጋታል ማለት ነው፣ የበለጠ በዘርፉ ላይ እውቀት እንድታገኝ፣ ኤክስፖዠሮች እንዲመጣ፣ የተለያዩ ቦታዎች ላይ ሄዳ ስታይ ኦኬ፣ ይሄ ነው ለካ፣ ስለዚህ መስራት እችላለሁ የሚለውን አስተሳሰብ እንዲኖር እናደርጋለን ማለት ነው። ሌላኛው ደግሞ ቅድም ያልኩት ይሄ ኤክስተርናል የሆነውን ቻሌንጅ ደግሞ ለመቅረፍ አንድ እናደርጋለን በዚህ ዘርፍ ላይ ያሉትን ሴቶች ስቶሪያቸውን እንዲነግሩ ፕሮፋይላቸውን እዛ ስራ ላይ ያላቸውን ነገር የሰሩትን ነገር እንዲነግሩ። በእኛ ማህበር ውስጥ ቪዚቢሊቲ የሚባል አንድ ፕሮግራም አለ። ሴቶች ቪዚብል እንዲሆኑ በተለያዩ ሶሻል ሚዲያዎች ተጠቅመን በዘርፉ ላይ ያሉ ሴቶችን እንዲተዋወቁ፣ ከሴክተሩ ጋር እንዲተዋወቁ፣ ሴክተሩ ላይ ያሉ ሰዎች እንዲያውቋቸው። ሌላው አሁን በቅርብ የጀመርነው አንድ ፕሮግራም አለ፣ በተለይ እዚህ ዘርፍ ላይ ያሉ ቢዝነሱ ላይ የተሰማሩ ሴቶች ወይ ኤነርጂ ላይ ስፔሲፊካሊ የቢዝነስ አይዲያ ያላቸውን ኢንኩቤቲ ማድረግ በዛ ውስጥ አድርገን እውን ኢንኩቤሽን ፕሮግራም ይባላል። እዛ ውስጥ ገብተው ቢዝነስ አይዲያቸውን ዴቨሎፕ እንዲያደርጉት እንዲሁም ደግሞ ሌሎች ያው ገንዘብ የሚያቀርቡ ሊሰጧቸው የሚችሉ ከኢንቨስተሮች ጋር በመገናኘት ከተለያዩ ግራንቶች ጋር በመገናኘት ቢዝነስ አይዲያቸውን ያደረጉ እንዲያደርጉት ደግሞ የጀመርነው አዲስ ኢኒሼቲቭ አለን ማለት። በአሁኑ ሰዓት በማህበራችሁ ውስጥ ምን ያክል ሴቶች ተሳታፊ ናቸው? ለወደፊቱ ልታደርጓቸው ልትፈጽሟቸው የምትፈልጓቸው ግቦችስ ምንድን ናቸው? በአሁኑ ሰዓት ማህበራችን ከሁለት መቶ በላይ ሴት አባላት አሉት። አባሎቻችን ኢነርጂ ዘርፍ ላይ የሚሰሩ ባለሙያዎች ማንኛውም ባክግራውንዳቸው የተለያየ ሊሆን ይችላል። ሀይር ማኔጅመንት ያሉ ሚድን ላይ እንደገና አዲስ ደግሞ የሚገቡ ወደ ሴክተሩ ሴቶች ነው ያሉት ማለት ነው። ወደፊት ልንሰራ የምናስበው በብዛት በተለይ አዳዲስ ወደ ዩኒቨርሲቲ የሚገቡ ወደዚህ ሴክተር መግባት የሚፈልጉ በጣም ብዙ ወጣቶች አሉ። እዛ ላይ በብዛት ልንሰራ እናስባለን። በተለይ አሁን ባልኩት በዚህ በቢዝነስ ኢንኩቤሽን ፕሮግራሙ ጋለን። እንደገና ቀደም እንዳልኩት ደግሞ ይሄ የኔትወርኪንግ ፕላትፎርማችንን በስፋት ልናደርገው እንፈልጋለን። ምክንያት እጅግ በጣም አመሰግናለሁ። ፍላጎት ተስፋዬ የኢትዮጵያ ሴቶች በኃይል ወይም ኤነርጂ ዘርፍ ያላቸውን ተሳትፎ ለማሳደግ የተቋቋመው ኢትዮጵያን ዊመን ኤነርጂ ኔትወርክ የተሰኘ ተቋም መስራችና ፕሬዚደንት ነች። ስለ ማህበሩ ላካፈልሽን ነገር ሁሉ በእጅጉ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችውን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ በሳምንት ውስጥ አበይት ስለሆኑ ስፖርታዊ ጉዳዮች የሚነግረን የኬኔዲ አባተ ዘገባ ይቀርባል። የኢትዮጵያ ፕሪምየር ሊግ የተጫዋቾች ዝውውር ተጠናክሮ ቀጥሏል። ለቀጣዩ የውድድር ዓመት ዝግጅት በማድረግ ላይ የሚገኙት አስራ ስድስቱም የሊጉ ተሳታፊ ክለቦች በርካታ አዳዲስ ተጫዋቾችን ወደ ስብስባቸው በመቀላቀል ላይ ናቸው። ክለቦቹ የነባር ተጫዋቾቻቸውን ውልም በማደስ ላይ ይገኛሉ። ሊጉን ዘንድሮ የተቀላቀለው ኢትዮጵያ መድህን ባለፈው ሳምንት ብቻ አብዱልከሪም መሐመድንና ሳሙኤል ዮሐንስን ጨምሮ ሰባት አዳዲስ ተጫዋቾችን አስፈርሞ ውላቸው በኢትዮጵያ እግር ኳስ ፌዴሬሽን ጸድቆላቸዋል። ክለቡ በሳምንቱ የሁለት ተጫዋቾችን ውልም አድሷል። የኢትዮጵያ እግር ኳስ ፌዴሬሽን መረጃ እንደሚያመለክተው ሌላው ሊጉን ዘንድሮ የተቀላቀለው ክለብ ኢትዮ ኤሌክትሪክ ሁለት አዲስ ተጫዋቾችን አስፈርሞ በፌዴሬሽኑ ያስጸደቀ ሲሆን የስድስት ነባር ተጫዋቾችን ውልም አድሷል። ወደ ዝውውር ገበያው ዘግይቶ የገባው ኤሌክትሪክ ሌሎች አዳዲስ ተጫዋቾችንም አስፈረሙን ቢያሳውቅም ገና በፌዴሬሽኑ እውቅና አላገኘም። ሌላው አዲስ አዳጊ ክለብ ለገጣፎ ለገዳዲ በተጫዋቾች ዝውውር አነስተኛ ተሳትፎ በማድረግ ላይ ይገኛል። ክለቡ እስካሁን ጥቂት ተጫዋቾችን ማስፈረሙ ቢነገርም፣ ነገር ግን በፌዴሬሽኑ እውቅና ያገኘ አይደለም። እስካለፈው ሳምንት ኢትዮጵያ ቡና ዘጠኝ፣ ሐዋሳ ከተማ ስምንት፣ ድሬዳዋ ከተማ ሰባት፣ ስያሜውን ወደ መቻል የቀየረው መከላከያ ስድስት፣ ባህር ዳር ከተማ አምስት፣ ፋሲል ከተማ አምስት፣ ሲዳማ ቡና አራት፣ እንዲሁም ቅዱስ ጊዮርጊስ ሶስት አዳዲስ ተጫዋቾችን አስፈርመው እንደ ጸደቀላቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በ2022 የሴቶች የአውሮፓ ዋንጫ ፍጻሜ ጀርመንን ሁለት ለአንድ በመርታት እንግሊዝ በታሪክ ለመጀመሪያ ጊዜ በሴቶች ትልቅ የእግር ኳስ ፍልሚያ ድል አስመዝግባለች። ከምንጊዜም ተፎካካሪዋና የስምንት ጊዜ ሻምፒዮኗ ጀርመን ጋር በዌምብላይ ባደረገችው የፍጻሜ ጨዋታ ሁለት ለአንድ በማሸነፍ ነው እንግሊዝ በሴቶች ታላቅ ውድድር የመጀመሪያ ዋንጫዋን ያነሳችው። በታሪክ ለመጀመሪያ ጊዜ በሴቶች ጨዋታ 87192 ተመልካች በታደመበት በዌምብላዩ የትናንት ትናንት የፍጻሜ ጨዋታ የጨዋታው ዘጠና ደቂቃ አንድ እኩል ከተጠናቀቀ በኋላ በተጨማሪ ሰላሳ ደቂቃ ውስጥ ባስቆጠረችው ግብ ነው እንግሊዝ ጨዋታውን ያሸነፈችው። የጨዋታው ተጨማሪ ጊዜ ሊጠናቀቅ አስር ደቂቃ ሲቀረው በአንድ መቶ አስረኛው ደቂቃ ላይ ለእንግሊዝ የማሸነፊያዋን ግብ ያስቆጠረችው ተቀይራ የገባችው ክሎዊ ኬሊ ናት። ይህች ወሳኝ ግብ ኬሊ በዓለም አቀፍ ውድድር ያስመዘገበችው የመጀመሪያ ግቧም ነው። በዩሮ 2022 የሴቶች ዋንጫ እንግሊዝ የጻፈችውን አዲስ ታሪክ ተከትሎ የብሪታንያዋ ንግስት ኤልዛቤት ዳግማዊት ለብሔራዊ ቡድኑና ለእንግሊዛውያን የእንኳን ደስ አላችሁ መልእክት አስተላልፈዋል። በሴቶች የወጣቶች የዓለም ሻምፒዮና ለመሳተፍ በጉዞ ላይ እያለ ቦምብ ይዣለሁ ብሎ የቀለደ አንድ ስዊድናዊ የእጅ ኳስ አሰልጣኝ ከስራ ታገደ። በዓለም አቀፍ የእጅ ኳስ ፌዴሬሽን በተዘጋጀው የሴቶች የወጣቶች የዓለም ሻምፒዮና ላይ ለመሳተፍ ከቡድኑ ጋር ወደ ሰሜን መቄዶንያ እየተጓዘ የነበረው የስዊድን ከ18 ዓመት በታች የብሔራዊ ቡድን አሰልጣኝ ፖንተስ ዋርድ ዊክሉን በፍተሻ ቦታ ላይ ቦምብ ይዣለሁ በማለት በቀልድ መልክ መናገሩን ተከትሎ ነው ከስራ የታገደው። በዴንማርክ ዋና ከተማ በሚገኘው ኮፐንሃገን አውሮፕላን ማረፊያ ውስጥ ፍተሻ በሚደረግበት ወቅት ዊክሉን ቦምብ ይዣለሁ በማለት በቀልድ መልክ መዛቱን የገለጸው የዴ የዴንማርክ ፖሊስ አሰልጣኙን ከስፍራው እንዲወጣ በማድረግ በቁጥጥር ስር እንዳዋለው አስታውቋል። ድርጊቱ በዴንማርክ ፖሊስ ተጨማሪ ምርመራ እየተደረገበት ሲሆን የስዊድን የእጅ ኳስ ፌዴሬሽን ዊክሉንን ከስራ ማገዱን ዘገባዎች አመልክተዋል። በምትኩም የሴቶች ብሔራዊ ቡድን አምበል ቶማስ አክሲነር በሰሜን መቄዶኒያ ውድድር የወጣቶቹን ቡድን እንድትመራ ትሰይማለች። ድርጊቱን በቀልድ መልክ መፈጸሙን የገለጸው ዊክሉን ስለተፈጠረው ሁኔታ ይቅርታ ጠይቋል። ለአጭር ጊዜ የማመዛዘን ችሎ ችሎታዬን በማጣት በተለይ በዚያ ቦታ ላይ መቀለድ የሌለብኝን ቀልድ ቀልጃለሁ ያለው ዊክሉን ብሔራዊ ቡድኔን፣ ፌዴሬሽኑን፣ የኤርፖርቱን ሰራተኞችና ሌሎች በዚህ የተጎዱ ሰዎችን ይቅርታ መጠየቅ እፈልጋለሁ ብሏል። የሚጣልበትን ቅጣት ለመቀበል ዝግጁ መሆኑንም አክሎ ገልጿል። ክለባቸው ፌነርባቼ ከዩክሬኑ ዳይናሞ ኬቭ ጋር ጨዋታ ባደረገበት ወቅት የፑቲንን ስም በመጥራት የዘመሩ ደጋፊዎች ምርመራ እየተደረገባቸው ነው። ወደ አውሮፓ ሻምፒዮንስ ሊግ ለማለፍ የቱርኩ ፌነርባቼ ከዩክሬኑ ዳይናሞ ኬቭ ጋር ባለፈው ቅዳሜ በኢስታንቡል ባደረጉት የማጣሪያ ጨዋታ ላይ የፌነርባቼ ደጋፊዎች የሩሲያው ፕሬዝደንት ቭላዲሚር ፑቲንን ስም እያነሱ ሲዘምሩ ተደምጠዋል። ይህን ተከትሎ የአውሮፓ እግር ኳስ ማህበር በደጋፊዎቹ ላይ ምርመራ ማድረግ መጀመሩን አስታውቋል። ሁለቱ ክለ ቦች በፖላንድ ባደረጉት የመጀመሪያው ዙር የማጣሪያ ጨዋታ ዜሮ ለዜሮ የተለያዩ ሲሆን የዩክሬኑ ዳይናሞ ኬቭ ሁለት ለአንድ በማሸነፍ ወደ ሻምፒዮንስ ሊጉ ባለፈበት በሁለተኛው ዙር የማጣሪያ ጨዋታ ላይ የፌነርባቼ ደጋፊዎች ፈጽመዋል ያለውን የስነ ምግባር ጥሰት ለመመርመር የዲሲፕሊን መርማሪ ቡድን መሾሙን ማህበሩ ገልጿል። የፌነርባቼ ደጋፊዎች የፑቲንን ስም እየጠሩ መዘመር የጀመሩት በ57ኛው ደቂቃ ላይ ክለባቸው በዳይናሞ ኬቭ መመራት ከጀመረ በኋላ ነው ተብሏል። ፌነርባቼ የደጋፊዎቹን እርምጃ በማውገዝ ባወጣው መግለጫ አንዳንድ የተጋጣሚ ቡድን ተጫዋቾች አሳይተዋል ያለውን የተጋነነ እንቅስቃሴ አውግዞ በምላሹ አንዳንድ ደጋፊዎቻችን የወሰዱትን እርምጃ አንቀበልም፣ ስፖርትና ፖለቲካ ሁልጊዜም መለያየት አለባቸው ብሏል። ከዚህ ቀደም የቱርክን ብሔራዊ ቡድን የመሩት የዳይናሞ ኬቭ ዋና አሰልጣኝ ማርሲያ ሉሴስኩ የሩሲያ ጦር በዩክሬን ውስጥ የጭካኔ ድርጊቶችን እየፈጸመ ባለበት ወቅት የፌነርባቼ ደጋፊዎች ባህሪ መቀበል አልችልም በማለት አስተያየታቸውን ሰጥተዋል። የፌነርባቼ ደጋፊዎች መዝሙር በማህበራዊ ድረገጾች ላይ ከፍተኛ መነጋገሪያ ሆኗል። ደጋፊዎቹ ጥፋተኛ ሆነው ከተገኙ ክለቡ በሜዳው የሚያደርገውን ጨዋታ በዝግ ስታዲየም የመጫወት አሊያም ሌላ ቅጣት ሊጣልበት ይችላል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አብራችን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም በድምፅና በምስል ምህንድስ ነው ደግሞ አብሮን የቆየው ኤልያስ አስማረ ነበረ። የነገሠው ይበለን። መልካም ምሽቱን ላቸው።